የአሜሪካ ድምፅ ነው። በ19 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐምሌ 24 2014 ዓ ም ዝግጅታችን ጀመረ።

ኢትዮጵያ ውስጥ ነው እና፣ የኢትዮጵያ ሙጃሄድ የሚባለው ከሸባ ውስጥ የነበሩ ከኢትዮጵያ ዜግነታቸው ከኢትዮጵያ የሆኑ ለምሳሌ ሶማሌዎች ሊሆኑ ይችላሉ፣ ሌላ ቋንቋ ተናጋሪ ኢትዮጵያ ሊሆኑ ይችላሉ። እነሱ ተሰብስበው ተለይተው ተደራጅተው ወደ ኢትዮጵያ እንዲገቡና የሽብር ስራውን ኢትዮጵያ ውስጥ እንዲያስፋሩ የሶማሌ ክልል ፕሬዚደንት የሆኑትን አቶ ሙስጠፋ መሐመድን የሰማ ናቸው። ከሰሞኑ የአልሸባብ ተዋጊዎች ኢትዮጵያ ውስጥ መግባታቸውንና አሁንም ድረስ እንቅስቃሴ ላይ መሆናቸው ተነግረዋል። ከዚህ ጋር በተያያዘ አልሸባብ ለምን በኢትዮጵያ ላይ አነጣጠረ በሚለው ዘገባ ውስጥ ሙሉ ሐሳባችሁ ይደምጣል። ጤና ይስጥልኝ፣ እንደምናመሻችሁ፣ የተከበራችሁ አድማጮች መሰናደውን በመምራት አብሬያችሁ የማመሻው ሀብታሙ ስዩም ነኝ። ቀደም ብለን ያስተዋወቅ ነውና ሌሎች መሰናደዎች የተካተቱበት የምሽቱ ስርጭት ከራዲዮ በቴሌቪዥን በተጨማሪ አምሃሪክ ዳት ቪኦኤ ኒውስ ዳት ካም ላይ ይደምጣል። ከምሽቱ አራት ሰዓት ድረስ አብረናችሁንን እናንተም አብራችሁን ቆዩ። አሁን የሰዓቱ ዋና ዋና የዓለም ዜናዎች ይደመጣሉ። እንደምናመሻችሁ አድማጮች፣ የምሽቱን ዜናዎች የማሰማችሁ ጽዮን ግርማ ነኝ አዲሱ የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ በኢትዮጵያ ሊደረግ እቅድ የተያዘው የሰላም ንግግር ና በጦርነት ለተጎዱ ሰዎች የሚደረገው የሰብአዊ አቅርቦት መሻሻል እንዲያመጣ ቅዳሜ እለት አሳሰቡ አርብ እለት አዲስ አበባ የገቡት አምባሳደር ማይክ ሃመር ከኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ጋር መወያየታቸውን አዲስ አበባ የሚገኘው የአሜሪካ ኤምባሲ ይፋ አድርጓል። ግጭቱን በማስቆም ዘላቂ ሰላም ማስፈንና ያልተገደበ የሰብአዊ እርዳታን ማቅረብ የሚሉት ጉዳዮች የውይይት ነጥቦች እንደነበሩ ኤምባሲው በትዊተር ገጹ ላይ ያሰፈረ ሲሆን የሰብአዊ መብቶች ላይ የተፈጸሙ ጥሰቶችን በተመለከተ ተጠያቂነት ማስፈንና ሰላምን ለማረጋገጥ ቀጣይነት ያላቸው ንግግሮችን ማድረግ ውይይት ከተደረገባቸው ነጥቦች መካከል የተወሰኑት ናቸው ተብሏል። አድማጮች በዚህ ጉዳይ በነገው ምሽት ሰፋ ያለ ዘገባ እናስደምጣችኋለን። በደቡብ ክልል በክልል ለመደራጀት የጠየቁ ዞኖች መንግስት በኩታ ገጠም እንዲደራጁ ያቀረበውን የውሳኔ ሀሳብ በምክር ቤቶቻቸው ማጽደቃቸውን ኢ ሕገ መንግስታዊ ሲሉ የወላይታ ብሔራዊ ንቅናቄና የወላይታ ህዝብ ዴሞክራሲያዊ ግንባር ተቃወሙ። የሐዋሳው ዘጋቢያችን ዮናታን ዘግዲዮስ በተከታዩ ዘገባ አድርሶናል። የወላይታ ብሔራዊ ንቅናቄና የወላይታ ህዝብ ዲሞክራሲያዊ ግንባር ውሳኔውን እንደሚቃወሙት ለአሜሪካ ድምፅ አስታውቀዋል። የወላይታ ብሔራዊ ንቅናቄ ሊቀመንበር አቶ አማንኤል ሞጊሶ የፓርቲያቸውን አቋም ገልጸዋል። የምንቃወበት ዋናው ምክንያት አንደኛ ህዝቡ ወስኖ በዞን ምክር ቤት አስልቆ ክደት ህልኮ ፌዴሬሽን ምክር ቤት ላይ ተልኮ ህዝበ ውሳኔ በሚጠባበቅበት ሰዓት በካድሬ ግፊት የሚደረገው ውሳኔ ተቀባይነት አይኖረ፣ ሕገ መንግስታዊም አይደለም፣ የህዝቡን ፍላጎት ያማከል አይደለም። ሪፍረንደም ነው መደረግ ያለበት፣ ፌዴሬሽን ምክር ቤት መጥቶ ህዝቡ በድምፁ እንዲወስን ነው መደረግ ያለበት። ውሳኔው ሕገ መንግስቱንና የክልሉን የህዝብ ፍላጎት በግልጽ የጣሴ ነው ያሉት ደግሞ የወላይታ ህዝብ ዲሞክራሲያዊ ንቅናቄ ግንባር ሊቀመንበር አቶ ጎበዘ ጎዋ ናቸው። እኛ እያልን ያለ ነው እንደዚህ አይነት ውሳኔ ከመወሰን ይልቅ ህዝቡ አይ ክልል እሆናለሁ የሚለውን ወይ ክልል አልሆነን አብሬ እንሆናለሁ የሚለውን ሪፈረንደም ማካሄደው ህዝቡ በድምፁ የሚያረጋግጥበትን መንገድ ማመቻቸት እንጂ ተወሰኑ ግለሰቦች የሚወሰን አካሄድ ተገቢነት የለውም። በሌላ በኩል የደቡብ ክልል መንግስት የዞኖችና የልዩ ወረዳዎች ምክር ቤቶች በክላስተር ወይም በኩታ ገጠም ለመደራጀት ያስተላለፉት በሳላለ ውሳኔና የህዝቡን የቆየ አብሮነት፣ ወንድማማችነትና ማህበራዊ መስተጋበር የማይጎዳ ውሳኔ ሲል አድናቆቱንና ምስጋናውን ገልጿል። በክላስተር እንዲደራጁ በክልሉ ገዢ ፓርቲ ብልጽግና የቀረበው የውሳኔ ሀሳብ የተቀረውን የደቡብ ክልል ለሁለት የሚከፍል ሲሆን የወላይታም፣ የጋሞ፣ የጎፋ፣ የገዲኦም፣ የደቡብ ኦሞም፣ የኮንሶ ዞኖችና የአማሮ፣ የቡርጂ፣ የአለና፣ የደራሽ እንዲሁም የባስኬቶ ልዩ ወረዳዎችን በአንድ አዲስ ክልል የጉራጌ የስልጤ፣ የሃዲያም፣ የካምባሳ ጣምባሮ፣ የሀላባ ዞኖችና የየም ልዩ ወረዳን በሌላ ስማቸው ገና ባልታወቀ ክልል እንዲዋቀሩ ያለመ መሆኑ ተገልጿል። እስካሁን መወሰን አለመወሰኑ ካልተገለጠው ከጉራጌ ዞን ውጭ ሁሉም ዞኖችና ልዩ ወረዳዎች በክላስተር በተከፈሉ ሁለት ክልሎች እንደራጃለን ሲሉ ውሳኔያቸውን አስታውቀዋል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳም አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ሶማሊያ ውስጥ የሚንቀሳቀሰው የአልሸባብ ታጣቂ ቡድን ደቡብ ምዕራብ ሶማሊያ ውስጥ ቤ በተባለ ቦታ ሰባት ሰዎችን ገደለ። ከነዚህ ውስጥ ስድስቱን የገደላቸው ለዩናይትድ ስቴትስ እና ለሶማሊያ መንግስት ስለላ ታካሄዳላችሁ በሚል ነው ታጣቂዎቹ ግድያውን የፈጸሙት ትላንት ቅዳሜ መገባደጃ ላይ በሶማሊያ ቤ ክልል ቡላ ፎሌ በተባለ አካባቢ በሕዝብ ፊት ነው ተብሏል። በመጨረሻም በዓለም ላይ የተፈጠሩ ተደራራቢ ቀውሶች ምክንያት በአብዛኛው በአፍሪካ የሚገኙ በደርዘን የሚቆጠሩ የስደተኛ መጠለያ ጣቢያዎች ውስጥ የተመጣጠነ የምግብ እጥረት መከሰቱን የስደተኞች ጉዳይ ኤጀንሲ አስታወቀ። ድርጅቱ አርብ ዕለት ይፋ ባደረገው አመታዊ ህዝባዊ የጤና ግምገማው በኮቪድ-19 ገደቦች ምክንያት የስደተኞችን አመጋገብ በተመለከተ ክትትል ማድረግ ካቆመ ሁለት አመት መቆጠሩን አስታውቋል። የድርጅቱ ባለስልጣናት በ12 ሁለት የአፍሪካ ሀገራትና ባንግላዴሽ በሚገኙ ዘጠና ሶስት መጠለያ ጣቢያዎች ውስጥ የተደረገ ጥናትን ጠቅሰው ሲናገሩ በአብዛኛው ስደተኞች አስጊ በሆነ የተመጣጠነ ምግብ እጥረት ውስጥ ሲሆኑ አስራ አራት በመቶዎቹ ደግሞ ለሕይወት በሚያሰጋ መጥፎ ሁኔታ ውስጥ መሆናቸውን ተናግረዋል። አድማጮች፣ ለዜናው የተመደበው ጊዜ በዚህ ያበቃ። ከቀሪ የእሁድ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ። ጽዮን ግርማን እናመሰግናለን። በ19ና በ25 ሜትር ባንድ አጭር ሞገድ፣ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችው የእሁድ ምሽት ስርጭታችን ይቀጥላል። ለዛሬ ወደ ያዝንላችሁ የመጀመሪያ ዘገባን እንሻገር። አልሸባብ ለምን በኢትዮጵያ ላይ አነጣጠረ? የሶማሌ ክልል ባለሥልጣናትና በጉዳዩ ላይ ዕውቀት ያላቸው ባለሙያዎች የአልሸባብ ተዋጊዎች ኢትዮጵያ ውስጥ መግባታቸውንና አሁንም ድረስ እንቅስቃሴ ላይ መሆናቸውን ይገልጻሉ። የሶማሌ ክልል መንግሥት በበኩሉ አልሸባብና ኢትዮጵያውያን የተካተቱበት ቡድን ጥቃት ለመክፈት ሞክሮ መክሸፉን ይናገራሉ። ጽዮን ግርማ በዚህ ዙሪያ የተጠናቀረውን ዘገባ በመቀጠል ታሰማናለች። በጣም አመሰግናለው በኢትዮጵያ የሶማሌ ክልል ፕሬዚዳንት አቶ ሙስጠፌ ሙሐመድ ኦመር ለቃለምልልስ ልልስ ፈቃደኛ ስለሆኑ በቀጥታ ወደ ጥያቄ ነው ምገባው ካሉበት ቦታ አንጻር የኔትወርክ ችግር ያለበት ቦታ ነው ዛሬ የሚገኙት እንደነገሩኝ፣ ና በቀጥታ ወደ ጥያቄ ልግባ። ሰሞኑን አልሸባብ በኢትዮጵያ ድንበር አቅራቢያ በሚገኙ ከተሞች ላይ ጥቃት እንዳደረሰ ተዘግቧል። በተጨማሪ ደግሞ ትላንት የወጡ መረጃዎች የኢትዮጵያ ሙጅሃዲን የተሰኘ ቡድን ሌላ ጥቃት የተቀናጀ ጥቃት ለማድረስ ሲንቀሳቀስ እንደነበረ ተዘግቧል። ና እስቲ ሁለቱ አንድነትና ልዩነት ካላቸው ምንድን ነው የሆነው በእርሶ በኩል እይንገሩን። አመሰግና ለው ሲሆን አሁን የሚገኘው በሸቤሌ ዞን ፌር በሚባል ከተማ ነው። የመጨረሻ የኢትዮጵያ የሶማሊያ ድንበር ደቡብ ምስራቅ አካባቢ ይሄ ከተማ ነው። ትላንትና ወደ ሀገራችን ጥቃት ለመፈጸም እንደገባው የሸባብ ሀይል የተመታበት አካባቢ ነው። ወይ ይሄ ያልንበት አካባቢ እንዳልሽው በሰሞኑ ድርጅት የተሳተፈው ሸባብ ሲሆን፣ ነገር ግን የኢትዮጵያ ሙጃሂዲን የሚባለው ቡድን ሸባብ ሆኖ ከዓለም አቀፍ የሽብር ሽብር ቡድኖች ጋር እንዲሁም ከቀጣናው ጠላቶቻችን ጋር በመሆን ሸባብ ሶማሊያ ውስጥ የሚያካሄደውን አይነት ስራዎች የሚሰራ ኢትዮጵያዊ ቡድን ተዋቅሮ ነው። ኢትዮጵያዊ ቡድን ተዋቅሮ ነው እና የኢትዮጵያ ሙጃሂዲን የሚባለው በሸባብ ውስጥ የነበሩ ከኢትዮጵያ ዜግነታቸው ከኢትዮጵያ የሆኑ ለምሳሌ ሶማሌዎች ሊሆኑ ይችላሉ። ሌላ ቋንቋ ተናጋሪ ኢትዮጵያ ሊሆኑ ይችላሉ። እነሱ ተሰብስበው ተለይተው ተደራጅተው ወደ ኢትዮጵያ እንዲገቡና የሽብር ስራውን ኢትዮጵያ ውስጥ እንዲያሳፉ ነው። ስለዚህ ልዩነታቸው ቀጠና ነው እንጂ ዓላማቸው አንድ ሆኖ የተሰጣቸው ምድብ ይለያያል። አንዱ የሶማሊያ ውስጥ ይቀጥላል። አንዱ ደግሞ ሶማሊያ ውስጥ ተፋክፍልና ብሎ ስለሚያ ሸባብ ያንን የሽብር ተግባር ወደ ኢትዮጵያ ውስጥ ሄዶ የሚ የሚሰራ ቡድን ነው። ኢትዮጵያ ሙጃሂዲን የሚባሉት ባለፈው ሳምንት ረቡዕ በዩድ እና አቶ የሚባሉ ሁለት የሶማሊያ ከተማዎች ውስጥ የአልሸባብ ታጣቂዎች ጥቃት ማድረሳቸውን የአካባቢው ባለስልጣናት ገልጸዋል። አሁን ደግሞ በትላንትና ሁለት ደግሞ ጥቃት ሊያደርሱ እንደነበር ተገልጿል። እና ጥቃት የደረሰበት ቦታና ለማድረስ እቅድ የተያዘበት ቦታ በአቀማመጥ ደረጃ ተመሳሳይ ቦታ ነው። ዩድ እና አቶ የሚባሉ ከተሞች ቀረፍ ከተማ ናቸው ሁለቱም፣ እና ግማሽ ኢትዮጵያ ግማሽ ሶማሊያ ነው። ውጭቱን ሲካሄድ የነበረው አንድ የተወሰነ ሰዓት ሶማሊያ ውስጥ የተወሰነ ሰዓት ኢትዮጵያ ውስጥ ነው ኢንተርኔት እያደረገ ስለዚህ፣ ደንበኛ ድንበር ላይ ያሉ ሁለት ከተሞች ናቸው ሁለቱም ከድንበር አስር ኪሎ ሜትር፣ አምስት ኪሎ ሜትር ሳይሆን ድንበሩ ላይ ራሱ ድንበሩ ለሁለት የሚከፍላቸው ከተሞች ናቸው ሁለቱም ቦታ እና እዛ ላይ ጥቃት ፈጽመው በየድ በኩል ብዙም መሄድ አልቻሉም። በአቶ አቶ ባለ በኩል ሰብረው ገብተው ይሄ የኢትዮጵያ መጃሄድን የሚባለው ቡድን ለማስገባት ነው ጥቃቱ የፈጸሙት ስለዚህ በዛ ሳይድ ገብተው የተወሰኑ ኪሎ ሜትሮች ወደ መቶ ኪሎ ሜትር ካሚሆኞች ገብተው ነበረ አብዛኛው ሰው መቶ ኪሎ ሜትር ብዙ ነው ሊል ይችላል ግን ብዙ ቦታ ከተማ የለም በጣም ክፍት የሆነ ቦታ ነው የመጀመሪያ ከተማ የሚገኘው ከዛ አካባቢ ምናልባት መቶ አምሳ ምናምን ሊሆን ይችላል መቶ አርባ ትናንሽ ቀበሌዎችም አልፎ ነው ወደዛ የገባው ሀሳቡ የነበረው ኤልቴሬ የሚባል ማሌ ክልል ሚዜ ወረዳ አካባቢ ተራራማ ቦታ ነው የኛና የኦሮሚያ ቦርደር አካባቢ ነው ያለው እዛ በኩል አልፎ ወይም እዛ መሽጎ በሶማሌና ኦሮሚያ ቦርደር በተለይ ባሌ አካባቢ ለመንቀሳቀስ ነው። አሁን ከተያዙት የሸባብ ሰዎች የተገኘው መረጃ የሚያመለክተው ይሄ ቡድን ገብቶ ነበር፣ ወዲያውኑ ነው የተከበበው ከገባ በኋላ። ነገር ግን ያ ያ የተከበበው ቡድን ለማስለከት በተለያዩ ቦታዎች ሌላ ሁለት ቦታዎች ላይ ኃይል አንቀሳቅሶ ያከበበው ኃይል እንዳይደመሰስ እዛ የከበበው ኃይል እንዲለክለት ነው። ትንሽ እንደዛ ነው እኛ ያሰብነው ከሚሊተሪ ስትራቴጂ፣ ከሌላ ቦታ ወከባ ያደርገው ወከባ ያደርገው። ከዋናው ድንበር ሰባት ኪሎ ሜትር ነው የገባው በትላንትና። ከዋናው ድንበር እንግዲህ ዋናው ድንበር ሲባል ተራራማ ኤሪያ ነው። በደህና ጊዜን ብዙ ሰው የሌለበት አካባቢ ነው። ነገር ግን ሲገባ በዛ አካባቢ የእኛ ልጆች ሄደው ተገናኝተው ደምሶታቸዋል። በአሁኑ ሰዓት ተገባው ሀይል ውስጥ ምናልባት በአፈሳ የሚገኝ የቦታው ቲሻው ከሌለ በስተቀር ሙሉ በሙሉ ተደምስሷል። ሁሉም ያለ ነው ፌርፌር ከተማ ነው። ቀጣይ በድንበር አካባቢ ያለው ሁኔታ ምን ናርግ ለወደፊቱ እንዳይ ነገር እንዳይሞክር ዲፈረንስ ምን መሰል የሚለውን ነገር እየተወያየ ነው። አልሸባብ በዓለም አቀፍ ደረጃ በአሸባሪነት እየተፈረጀ ድርጅት ነው። ዲን የኢትዮጵያ ሙጃሀዲን የሚለውን ስም ቡድኑ ለራሱ ነው ራሱ የሰጠው ወይስ ይሄ ቡድን መሆኑ እንዴት ታወቀ? እስቲ ስለዚህኛው ቡድን ይንገሩን። የታወቀው በኢንተርቪው ነው እንግዲህ የተማረኩ ሰዎች አሉ። የተማረኩ ሰዎች ቡድን ናቸው ስንል እኛ የኢትዮጵያ ሙጃሂዲን እንባላለን። የሸባብ አካል ነን። ሁለት አደለም የሸባብ አካል ሆኖ እንትን ማለት ከሆነ መከላከያ አደለም የሚለው በሀገራችን መከላከያ ተብለው ደግሞ ሰሜን ዝ ምስራቅ ዝ እንደዚህ ይባላል እና የኢትዮጵያ ሙጃሂዲን የሚለው ስም የመጣው ሸባብ ሌላ ጊዜም ሶማሊያ ውስጥ ሆኖም ራሱን ሙጃሂድን የሚጠራው የሶማሌ ጂሀዲስቶች ማለት ነው። እዛ ብሎ ራሱ የሚጠራው ለአላህ ሲሉ የሚወጡ ማለት ከሆኑ ሙጃሂድ የኢትዮጵያ ምለ ተጨመረበት በአሁኑ ሰዓት ሸባብ ኢትዮጵያ ውስጥ ረብሻ እንዲፈጥድ ተልእኮ ስለተሰጠው የኢትዮጵያ ቅርንጫፍ እንደማለት ማለት የሚቆጥረው እንጂ የተለየ አይደለም፣ ሸባብ ራሱ ነው። ስለዚህ ይሄ ጥቃት ተከታታይነት ያለው ተከታታይነት ያለው ማለት እንግዲህ አልሸባብ ባለፈው ሳምንት ረቡ ብለን ካነሳ ነው ነው በወቅቱ ሮይተርስ ዘገባ አስነብቦ ነበር። በውጊያው የፖሊስ አባላት አስራ ሰባት ከአልሸባብ ደግሞ ስልሳ ሶስት ታጣቂዎች መገደላቸውን ሪፖርት አውጥቶ ነበር። እና በጥቃቱ የደረሱት ጉዳቶች እንደተባለው ይሄ ቁጥር ነው ወይስ ተጨማሪ ያለው? እዛው አካባቢ ነው እንግዲህ መጀመሪያ ቆፍሎ በኋላ የሞተ ሚያም ሊኖር ይችላል እዛው አካባቢ ነው ግን ቁጥሩ በደንብ ነው የብሄር ግ እየታገሉት እዛው ትንሽ በቁጥር ትንሽ ቢሆኑም በአስር እቅት ቢገለጡም በጣም ነው ታግሎው እዛ ቦታ ላይ ከስድስት ሰዓት በላይ ያቆያቸው ከፍተኛ ጉዳትም አይደርሷል። ነገር ግን ሸባብ ወደ ውስጥ ከገባ በኋላ በሁለት ሮብ ዕለት ነው የገባው። ሐሙስ ዕለት ኢንጌጅ ተደርጓል። ወደ ውስጥ ከገባ በኋላ እዛ ላይ ነው ከመቶ በላይ እንደገና የተገደለው። ስለዚህ ውስጥ ሲገባ የተገደለውን አይጨምርም። ይሄ ስልሳ ሰባት ውስጥ ከገባ በኋላ የተገደለው እስካሁን በእኛ ሁኔታ ከመቶ በላይ ነው። እስከ ነገ ድረስ ቆጠራ የሬሳ ቆጠራ ናምን ከጨረስ በኋላ በሚዲያ እናቀርባለን። ያ አካባቢ የሶማሌ ክልል ልዩ ፖሊሶች ናቸው እዛ ያሉት እዛ ቦታ ላይ ና መከላከያ የለም። መከላከያ አልነበረም። ፍሮንት ላይ ወይም ከፊት ለፊት መከላከያ በቦታው አልነበረም። አሁንስ የመከላከያ አቋም ወይም ደግሞ መከላከያ አለ በቦታው ወይስ የሶማሌ ክልል ልዩ ኃይል ፖሊሶች ብቻ ናቸው ያሉት? መከላከያ የለም የሚለው መረጃ የተሳሳተ ነው። መከላከያ አለ። እዛ ግጭት የተፈጠረበት ከተማ አጠገብ ባሪ የሚባል ከተማ ራሱ መከላከያ አለ። ስለዚህ ይሄ በሚዲያ የምንሰባው መከላከያ የለም ትክክል አይደለም። መከላከያ ቁጥሩ ካለው ሀገራዊ ወቅታዊ ሁኔታ በድሮ አንሶ ሊሆን ይችላል ግን አለ። አሁን ደግሞ ኃይል ጨምሯል አሉ። ስለዚህ መከላከያ አሉ። ነገር ግን በወቅቱ በግዳጅ ቀጠናው ላይ የነበሩ የካላትን እንጌጅ ያደረጉት የሶማሌ ጅ ኃይሎች ናቸው። እንግዲህ ለረጅም ጊዜ የአልሸባብ ታጣቂዎች ወደ ኢትዮጵያ ድንበር አልፈው ሲገቡ አይሰማ ብዙ ጊዜ የሚወጡ መረጃዎች ይኖራሉ ከውስጥ ስልጠና እየሰጡ ወይም ደግሞ ከውስጥ የተወሰኑ ሰዎች እያነጋገሩ ከውስጥ ለመረበሽ ይሞክራሉ የሚል ነገር ነው እንጂ ለረጅም ጊዜ ድንበር አልፈው እንደዚህ ሲመጡ አልተሰማም እና የተለየ ምክንያት አለው። ያሁኑ ያገኛችሁት በመረጃ አዎ፣ አንደኛ ሞክር አይታይም የሚለው መረጃ ራሱ ስፈት ነው። ይሞክራል ሁሌ ሁሌ ነው የሚያዘው ተሳክቶለት፣ አንዳንዴ እንደዚህ በዚህ ድፍረት ያህል ተዳፍሮ ዜና በሚሆን ደረጃ ወደ ውስጥ ሊያገባ ይችላል እንጂ ሁሌ ነው የሚሞክረው። በፈንጂ መሳራቂ ለመግባት ብዙ ነው የሚሞክረው ያው ሲከሽፍ አይታወቅም፣ ሲሳካ ይታወቃል። ሁለተኛ በአሁኑ ሰዓት ግን መጠኑ አሁን የመጣበት መጠኑና አላማው ከሌላውን ለየት ይላል ብለው ያስኬዳል። አሁን የመጣበት ቀጥታ ኢትዮጵያ ውስጥ ቤዝ ለመስራት ነው። ድሮ ብር ተግባር ፈጥሮ ለመመለስ ሊሆን ይችላል። በአሁኑ ሰዓት ግን ቤዝ ለመስራት ነው። ውስጥ ገብቶ ቤዝ ሰርቶ የውጊያ ቀጠና ለማድረግ ነው። ገፊ ምክንያቱ አንደኛ በሌሎች ኃይሎች ይሄ ቴሌኮስ ነው ተሰጥቶ ነው ብን እናምናለን። በቀጠናው ያሉ ግድቡ ጋር በተያያዙ ችግር ያለባቸው ኃይሎች ቀጥታ በዚህ ጉዳይ ላይ እጃቸው እንዳለ መረጃዎች ያመለክታሉ። በሀገራችን ውስጥ ረሻ እየፈጠሩ ያሉ ሽብርተኛ ቡድኖችን ቀጥታ እዚህ ውስጥ እንዳሉ መረጃዎች ያሳያል። ስለዚህ ምናልባት በአሁኑ ሰዓት ክፍተት አለ የሚል መረጃ ተሰጥቷቸው ድሮ የነበረው የሀይል የተኩሪት ያህል በመስራቅ ቀጠና አካባቢ የለም አንዳንድ ቦታዎች ላይ ችግሮች ለተነሱ በዚህ ሳይድም መፋት እንችላለን የሚል የመደፋፈር ሁኔታ ይኖር ይችላል። የተለወጡ ቀጠናዊ የፖለቲካ ሁኔታዎችም ገፋፍቶት ሊሆን ይችላል። ስለዚህ እሱን ቀስ ብለን እናየዋለን አሁን በደንብ መረጃዎቹ ሳይሰበሰቡ መደምደም ይከብዳል በእርግጠኝነት ግን ሸባብ ጣሊባን አፍጋኒስታን ይዣለሁ ካለ በኋላ በግል እኛም ቀጠናውን ሁሉ መያዝ እንችላለን የሚል ዓላማ ይዞ እንደተደፋፈረ እናውቃለን በመረጃ ስለዚህ የእስላማዊ ኤምፓይርም ወደ ኢትዮጵያም እናስፋፋለን የሚል ሀሳብ አላቸው፣ የሚል እነሳለን። ምን ያህል ነው የተማረኩት ወይም ቁጥራቸው ምን ያህል ነበር? አልታወቅም የአሁኑ በጣም ወደ አርባ ሀያ ሰላሳ ኪሎ ሜትር የሚሆን ኤሪያ ላይ ነው ግጭቱ የተፈጠረው። እነዛ ሰዎችን የማስወጣት ድኑ በጣም ሰራ የቆየው እየተሰበሰበ ነው አሁን። የሞተውም የሚገኘውም መሳሪያውም እየሳየ ነው ቁጥሩን። ይህን ብያነግርሽም በእርግጠኝ የገባው ሀይል ተገልጽቷል። ከመቶ በላይ በአንድ ቦታ እንደተገደለ እናውቃለን። በርካታ መሳሪያዎች ትላንትና ተማርኳል። ትላልቅ መሳሪያዎችን ብሬን፣ እንደዚህ ለውቻ የመሳሰሉ እንግዲህ ቅድም ዛልኩሽ የሚሰራቸውን አንዳንድ የስኩሪቲ ስራዎች ቦርደር ላይ ካጠናከቱ በኋላ ለዚህ ጊዜ ሰተን እናወጠዋል። ምድሬ በጣም አመሰግናለሁኝ። ጊዜ ይመስጥልኝ። ከአሜሪካ ድምፅ የእሁድ ምሽት ስርጭታችን ይቀጥላል። አድማጮቻችን አብራችሁን ስላላችሁ በእጅጉ እናመሰግናለን። ቀጣዩ ዘገባ ወደ ናይጄሪያ ይወስድናል። በናይጄሪያ በመላው ሀገሪቱ እየተካሄደ ያለው የሠራተኞች ተቃውሞ ረቡ ዕለት ከዋና ከተማዋ አቡጃ የተጀመረ ሲሆን ተቃዋሚዎች ባለስልጣናት በክፍያ ምክንያት ከዩኒቨርሲቲ መምህራን ጋር የገቡትን ቅራኔ እንዲፈቱ ግፊት እያደረጉ ነው። የመንግስት ዩኒቨርሲቲዎችን ለማጠናከር መንግስት አምስት መቶ ሚሊዮን ዶላር ውጪ ለማድረግ የገባውን ቃል ባለመፈጸሙ የዩኒቨርሲቲ መምህራን ከየካቲት ጀምሮ ስራቸውን ያቋረጡ ሲሆን አድማው በሚሊዮን የሚቆጠሩ ተማሪዎች ላይ ተጽዕኖ አሳድረዋል። ቲሞቲ ኦቢዞ ከአቡጃ የደረሰንን ዘገባ ስመኝ ሸቆየት አቅርበዋለች። ለዩኒቨርሲቲ ሰራተኞች ማህበር አጋርነት ለማሳየት የተጠራውና በሺዎች የሚቆጠሩ የናይጄሪያ ሰራተኞች የተሳተፉበት የተቃውሞ ሰልፍ ሁለተኛ ቀኑን ያስቆጠረ ሲሆን ሰልፈኞቹ ወደ ብሔራዊ የመሰብሰቢያ አዳራሽ አምርተዋል። በጥምረት የተካሄደው የተቃውሞ ሰልፍ ዋና ዓላማ ባለስልጣናት ለረጅም ጊዜ መፍትሄ ሊሰጡት ባልቻሉት የመንግስት ዩኒቨርሲቲዎች የገንዘብ ድጎማ ዙሪያ ግፊት ለማድረግ ሲሆን ከአምስት ወር በፊት በርካታ የተለያዩ ዩኒቨርሲቲ መምህራን በዚህ ምክንያት የስራ ማቆም አድማ አድርገዋል። ሆኖም ተቃዋሚዎቹ ሌሎች አስቸኳይ ትኩረት ያስፈልጋቸዋል ያሉትን እንደ የደህንነት ችግርና የናይጄሪያ ኢኮኖሚ የመሳሰሉ ጉዳዮችንም አንስተዋል። የናይጄሪያ የሰራተኞች ኮንግረስ ፕሬዝዳንት የሆኑት አዩባ ዋባ እንዳሉት እነዚህ ችግሮች የመነጩት ባለስልጣናት ለአመታት የትምህርት ዘርፉን ችላ ብለው በመቆየታቸው ነው። የሰራተኛው ክፍል እና ብዙም እድል ያላገኘው ኅብረተሰብ ልጆች ላለፉት አምስት ወራት እቤት ተቀምጠዋል፣ ግን ማንም ግድ አይሰጠውም። የእነሱ ልጆች ግን በየቀኑ በውጪ ከሚገኙ ዩኒቨርሲቲዎች ይመረቃሉ። እኛ እንድናይላቸው ደግሞ በየማኅበራዊ ሚዲያ በድፍረት ይለጥፏቸዋል። የዜጎችን የትምህርት መብት መንፈግ ማለት ሁሉንም ነገር መንፈግ ማለት ነው። መምህራን እያካሄዱት ባለው የስራ ማቆም አድማ ምክንያት በመንግስት ዩኒቨርሲቲዎች ውስጥ ይማሩ የነበሩ ከስምንት ሚሊየን በላይ ተማሪዎች ከትምህርት ገበታ ርቀዋል። ከነዚህ አንዱ በተቃውሞ ሰልፉ ላይ የተሳተፈው አዳሙ ኡመር አንዱ ሲሆን በአህማዱ ቤሎ ዩኒቨርሲቲ የመጀመሪያ ዲግሪ ተማሪ ነው። አሁን የናይጄሪያ መንግስት የሚያደርገውን ማንኛውም ነገር መቋቋም የማልችልበት ደረጃ ላይ ደርሻሉ። ዩኒቨርሲቲ የገባሁት እንደ አውሮፓውያን አቆጣጠር በ2019 ሲሆን አሁን መመረቅ ነበረብኝ። የዩኒቨርሲቲ መምህራን ከትምህርት ሚኒስቴር ባለስልጣናት ጋር በየካቲት ወር ባደረጉት ስብሰባ ባለስልጣናቱ እንደ አውሮፓውያን አቆጣጠር በ2009 ዓ.ም በትምህርት ተቋማት ላይ ለማዋል ቃል ገብተውት የነበረውን የ500 ሚሊየን ዶላር መዋለ ንዋይ እንዲተገብሩ የጠየቁት ጥያቄ ምላሽ ባለማግኘቱ ስራቸውን አቁመዋል። የናይጄሪያ የመንግስት ዩኒቨርሲቲዎች በሚያገኙት እጅግ ዝቅተኛ የገንዘብ ድጎማ እና የተዳከመ አስተዳደ ምክንያት ከፍተኛ ችግሮች የሚደርስባቸው ሲሆን በርካታዎቹ በቂ የትምህርት ቁሳቁስም የላቸውም። ተቃዋሚዎቹ የናይጄሪያ መምህራን የሚከፈላቸው ገንዘብ ከሌሎች ሀገሮች ጋር ሲነጻጸር እጅግ ዝቅተኛ መሆኑንም ይገልጻሉ። ኢማኑኤል ኦሶዴኬ የዩኒቨርሲቲ ሰራተኞች ማህበር ሊቀመንበር ሲሆኑ መምህራኑ የስራ ማቆም አድማ በማድረጋቸው ባለስልጣናት ደሞዝ ባለመክፈል ሊቀጧቸው እንደሞከሩ ይገልጻሉ። ችግሩን በመፍታት ፋንታ መጀመሪያ ያደረጉት ነገር ደሞዛችንን ማስቆም ነው። ይህም በማድረጋቸው በሁለት ወይም በሶስት ወር ውስጥ ለምነን የምንመለስ መስሏቸው ነበር። ግን አባሎቻችን ጠንካራ በመሆናቸው አድማውን ለሁለት ዓመት እንዲቀጥል አደረጉ። ምንም ነገር ቢፈጠር የናይጄሪያ ዩኒቨርስቲ ስርዓት እንዲቀየር ማድረግ አለብን። አንዳንድ የህግ አውጪዎች ሮብለት ለተቃዋሚዎቹ በሰጡት ምላሽ ባለስልጣናቱ ቃል የገቡትን ገንዘብ እንዲከፍሉ ጥቂት ጊዜ እንዲሰጣቸው ጠይቀዋል። በየካቲት ወር ባለስልጣናቱ ቃል ከተገባው 500 ሚሊዮን ዶላር 230 ሚሊዮኑን መስጠታቸውን ገልጸው ነበር። የናይጄሪያ የሰራተኞች ኮንግረስ በተለያዩ ዘርፎች የሚሰሩ በሚሊየን የሚቆጠሩ ሰራተኞችን ያቀፈ ሲሆን የዩኒቨርሲቲ መምህራን ማህበሩንም ያካትታል። እንደ አውሮፓያን አቆጣጠር በ2020 ዓ ም ተካሂዶ የነበረ ተመሳሳይ የስራ ማቆም አድማ ለዘጠኝ ወር ቀጥሎ እንደነበረ ይታወሳል። ከአሜሪካ ድምፅ በቀጥታ እየተደመጠ የሚገኘው የእሁድ ምሽት ዝግጅታችን ይቀጥላል። እዚህ ላይ የሙዚቃ አፍታ እንውሰድ። ቆየት ካሉና ተወዳጅ ከሆኑት የታምራት ሞላ ሙዚቃዎች መካከል አንዱን እንሁ በናፍቆት አለንጋ ጨክነሽ ልቤን የቀጣሽው እቱ የምውድሽ ናፍቆቴ፣ የት ነበር ያለሽው ይላል ታምራት። በ19 እና በ25 ሜትር በአንድ አጭር ሞገድ እንዲሁም በኢትዮሳት ሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ በመደመጥ ላይ ያለው ዝግጅታችን ይቀጥላል። ላቭግራስ ኢትዮጵያ ከተመሠረተ ሦስት ዓመታት ያስቆጠረ ሲሆን በቅርቡ ስሉልታ ላይ በከፈተው ተቋም አማካኝነት ከጤፍ የሚሠሩ ደረቅ ምግቦችን እያመረተ ይገኛል። በቅርቡም ኃይል ሰጪ መጠጦችን ማምረት ለመጀመር እየተንደረደረ መሆኑን የተቋሙ መስራች ለአሜሪካ ድምፅ አስታውቀዋል። የደን ገረመው ዝርዝሩን ታጋራናለች። ዊሊያም ላቭግራስ የጤፍ ሌላኛው ሳይንሳዊ ስሙ ነው ይላሉ። ከጤፍ የተለያዩ የምግብ ግብአቶችን የሚያመርተው ላቭግራስ ኢትዮጵያ መስራች ዮናስ አለሙ ወይም ይልቃል፣ ከጤፍ ጋር ያለኝ ቁርኝትም ከእድገቴ ጀምሮ የመጣ ነው ይላል። ገበሬ ልጅ ነኝ። ጤፍ እያረስኩ ነው ያደግኩት። ጤፍ ምንነቱን ለኢትዮጵያ ገበሬ፣ ለኢትዮጵያ ምን እንደሆነ ሁላችንም እናውቀዋለን። እኔ ደግሞ ከእርሻ ጀምሮ ነው የማውቀው። አይግሮፕ ያደኩበት ነገር ነው። ወደ ማውቀው ኢትዮጵያን ትዬ ከኢትዮጵያ የወጣሁት ቆይቷል። ብዙ ጊዜ ሆኖኛል። በመንግስቱ ኃይለ ማርያም ጊዜ ስኮላርሽፕ ተማሪ ሆኜ ነው ከኢትዮጵያ የወጣሁት ስኮላርሽፕ አሸንፌ። ከዛ እንግሊዝ ሀገር ትምህርቴን ጨረስኩኝ። ወደ አስራ ሰባት አስራ ስምንት አመት ውስጥ ኢንቨስትመንት ባንኪንግ ኤሪያ ላይ ነው ስሰራ የቆየሁት። ትላልቅ እንደ ጄፒ ሞርጋን ቢኤንፒ ፓሪባ ክሬዲት ስዊዝ እንዲህ አይነት ኩባንያዎች ውስጥ ነው ስሰራለ ለብዙ ጊዜ የቆየሁት ፋይናንስ ኢንዱስትሪ ውስጥ ሰው ከእርሻ ከጤፍ ተለያይቼ ነበር ለብዙ ጊዜ ግን፣ ኦብቪየስሊ ልክ እንደማንም ኢትዮጵያዊ ሁሌም ወደ ሀገር ለመመለስ በተወሰነ መልኩም የሆነ ኮንትሪቢዩት ለማድረግ ያው እና ኤኒዌይስ ከጉዞዬ ብደዛ ነበረ ከልጅነት ጀምሮ ተመልሼም ወደ እርሻ ወደ ጤፍ የገባሁበት ምክንያት የሆነው የሁሉም ኢትዮጵያዊ ፔን ነው ያለው ሁኔታ እና በዚህ መልኩ ነው ወደዚህ የገባ ነው የገባሁት። ከሰላሳ ዓመታት የውጭ ሀገር ኑሮ በኋላ ታዲያ ወደ ኢትዮጵያ በመመለስ የራሱን አበርክቶት ለመወጣት ሲመጣ ተመልሶ በጤፍ ላይ ምርምር መጀመሩንም ነው አቶ ዮናስ የሚገልጸው ጤፍ ፓተንት እንደሆነ በዳች ነጋዴዎች ብዙ ኢትዮጵያውያን እናቃለን። በጣም እንደማንም ኢትዮጵያ የሚያቀትለኝ ነገር ነበረ። ቬሪ ቬሪ ፔይንፉል። ብዙም ሪሰርች አድርጌዋለሁ። ለምን ለዛ እንደ በቃን ፋንዳመንታሊ ኤቨንቹዋሊ የተረዳውት የተረዳሁት ነገር ምንድን ነው እኛን ፓተንቱ የሚያግደን ከእንጀራ እና ከቂጣ ገንፎ፣ ወቴቨር ከተለመደው ትራዲሽናሊ ከምናረጋቸው ስራዎች ውጪ ጤፍን ሌላ ኮመርሻል ፕሮዳክት ምርት አምርተን ለአለም ገበያ ማዋላት ፓተንት ባለባቸው ሀገሮች ውስጥ ማዋላት ትችሉም ነው። ሰው መጀመሪያ ማረግ የጀመርኩትና የሞከርኩት ወደዚህ ፕሮጀክት ስመጣ ድሮስ ጤፍን እንጀራ እና ከቂጣዎች ምን ማድረግ እንችላለን? ወደ ምንነት መቀየር እንችላለን? ሌላ ኮመርሻል ፕሮዳክቶች ማድረግ እንደምንችል ነው ፕሩቭ ማድረግ የጀመርኩት። ወደ ፓስታነት መቀየር እንችላለን፣ ወደ ብሬክፋስት ሲሪያልነት፣ የቁርስ እቃ፣ የኤነርጂ ድሪንክ ምናምን የተለያዩ ምግቦችን ማምረት እንችላለን ወይ ያንን የማንችል ከሆነ ፓተንት ተደረገ አልተደረገ ለኢትዮጵያ ሕዝብ ምንም የሚጠቅመው ነገር የለም። መጀመሪያ እዚህ ፕሮጀክት ላይ ስጀምር እየጀመርኩት ያንን እዛ ላይ ነው መስራት የጀመር ነው የምርምር። ታዲያ አሁን ስሉልታ ላይ ከአመታት ጥረት በኋላ በተቋቋመው ፋብሪካ ውስጥ ከጤፍ የተሰሩ የተለያዩ ምርቶችን ማውጣት መቻሉን ይገልጻል። ይሄ ለብዙ ጊዜ እንዲቆይ ለአርትፊሻል ፕሪዘርቫቲቭስ፣ ከለሪንግስ እንዲህ እንዲህ አይነት ነገሮችን አልንጠቀምም ኢንፋክት እንዲሁም ላስት የር ፍሪ ፍሮም የሚባል ከአስራ አራት ከሚታወቁ አለርጀንስ ነፃ የሆነ ምግብ ተብሎ እዚህ ሀገር ጎልድ ተሸልመናል ወይ ዊነርስ በዩኬ። እዚህ ሀገር ስል ዩኬ ውስጥ እና አሁን ዩኬ ውስጥ ስላለው ነው። እዚህ ሀገር ምለው ስራይን ከመልቀቄ በፊት ነው። ወደ ፓስታነት በጣም አውትስታንዲንግ የሆነ ፓስታ ከጤፍ በጣም ኦልሞስት ጤፍ አይደለም ስንዴ አይደለም ብልሽ ራሱ አታጥቀበኝም ካልነገርኩሽ። እና በጣም ቆንጆ ፓስታ ማምረት ቻልን። ከጤ ብዙ ብዙ ጊዜ ፈጀብን። ብዙ ትራያል ነበረው። ለነገሩ ሁለት ሬንጅ ነው አሁን የነገርኩሽ። ሶስተኛው አንደኛው ብሬክፋስት ሲሪያል ሁለተኛው ስናክስ ሬንጅ ያልኩሽ ነው ሶስተኛው ደግሞ ፓውደርድ ቤቨሬጅ የሚባል ሬንጅ ነው። ፓውደርድ ቤቨሬጅ በትንሽ የሳሸት የሚታሸግ ነገር ነው። ኤፌክቲቭሊ እዛ ውስጥ ያለው ምንድን ነው? ኦል ኢሰንሺያል ቫይታሚንስ እና ሚኔራልስ ሰው ውስጥ አሉበት፣ ለሰውነት ያስፈልጋሉ የሚባሉ እሱ በውሃ በምታገኝ ጊዜ ወይ ወተት በምታገኝ ጊዜ እዛ ውስጥ አድርገሽ ሼክ አድርገሽ ስጠጫለች። እዚህ ሀገር ፕሮቲን ሼክ ምናምን እያሉ በተለይ ስፖርት ጂምናዚየም ምናምን ምስ ያለ ግን፣ እኛ ሀገር ሞር አፎርደብል በሆነ መልኩ ለህዝቡ አዘ ፉድ ሰፕሊመንት ማቅረብ የምንችልበትን እንትን ብለን እሱን በሚቀጥለው ሁለት ሶስት ሳምንት ውስጥ ወደ ገበያ ይዘን ለመቅረብ እየተንደረደር ነው። ላቭ ግራስ ኢትዮጵያ ምርቶቹን አውሮፓ ውስጥ ባሉ ትላልቅ የገበያ ማዕከላትና መሸጫ ሱቆች ውስጥ ማስገባቱን አቶ ዮናስ ይገልጻል። ነገር ግን ይህም በማስፈጸሙ ሂደት ውስጥ የጤፌ ባለቤትነት ባለሙሉ መብት ከሆኑ ተቋማት ጋር መደራደርም ነበረባቸው። እናደረጋለን ብለን የጀመርነውን ነገር ማድረግ ጀምረናል። ትላልቅ ሱፐርማርኬቶችን እንደ ሴልፍሪጅስ የምታውቁት ነው። ሆል ፉድ ዩሮፕ ነው አክ አሜሪካ ላይ ገና ኦካዶ የሚታወቁት ትላልቅ ትላልቅ ሱፐር ማርኬቶች ናቸው። እንዲህ እንዲ አይነት ሱፐር ማርኬት ውስጥ ገብተናል። በጣም አስቸጋሪ ጊዜ ነበረ። ባይዘወይ በጣም በጣም በጣም ታፍታይም ነበረ። እየደወሉ ረብሹን ነበረ፣ ፓተንት ሆልደሮች ማለት ነው። ሊጋል ፔፐር ወርኩ ስላላቸው ትላልቅ ሱፐርማሁን ለምሳሌ ኦካዶ ሱፐር ማርኬት ስንገባ እዚህ ወካዶ ትልቁ ዚህ ሀገር ውስጥ ትልቁ ኦንላይን ሪቴይለር ወካዶ ነው የሚባለው ዩኬ ውስጥ ማለት ነው። እንግሊዝ ሀገር ውስጥ ፓተንት ቫዮሌት ያደረገ ፕሮዳክት ስቶክ አድርጋቸዋል ብሎ መንገድ ብቻ ነው ያለባቸው። እና ያ ሪቴይለር እኛን ሪጀክት ካደረገን ከዚያ በኋላ ከገበያ መጣል ማንም ያንን ስቶሪ የሰማ ሰው እኛን አይነካንም። እና እውነትም እንደሚያባረሩ ሰው ሶ ፒስፉሊ ከነሱ ጋር ኔጎሽት አርግ መጨረስ ነበረብኝ። ለምርቶቻቸው ግብዓት የሚሆነው ላቭ ግራስ ወይም ደግሞ ጤፍን ከገበሬ ማህበራት እንደሚገዙ ገልጸው አሁን ላይ ተቋማቸው ባለበት ደረጃ ገበሬው ምርቱን ከገለባው በሚለይበት ሂደቶች ውስጥ ያሉትን ክፍተቶች ለመሙላት እየተንቀሳቀሰ ነው ይላሉ። አብረን የምንሰራው ከኮኦፐሬቲቭ ፋርማሮች ጋር ነው ከእህላቸውን ከነሱ ከመውሰድ ውጭ ደግሞ የነሱን ይልድ ኢምፕሩቭ ለማድረግ እንደምታውቂው ስትል ኢትዮጵያ ውስጥ ባይፋር ማጆሪቲው ብዙም የተለወጠ ነገር የለም። ያው እንደምታየው በበሬ ነው የሚታረሰው፣ ብዙውን በእጅ ነው የሚታጨደው፣ በበሬ ነው የሚወቃው፣ በነፋስ እንዲህ እያቦነንን ምናምን ነው። ልክ እኔ ልጅ እያለው የገበሬ ልጅ ነኝ እንዳልኩሽ የዛ ጊዜ እንደምናረገው አሁንም ከሰላሳ ዓመት ምናምን በኋላ ስመለስ፣ ለክሌ ተመሳሳይ ነገር ብዙም የተቀየረ ነገር የለም። ኖበዲም ሊቀይርልን የሚችልም ሰው የለም። እኛውን ልንቀይረው የምንችለው ማለት ነው። አሁን እያደረግን ያለ ነው ለምሳሌ አንድ የወሰነው ፕሮጀክት ቀጭ ቀጭ ያል እናወራለን። ምንድነው ቀጭ ቀጭ? ሲምፕል መሬት ላይ እናወቀዋለን፣ መሬት ላይ እናፍሰዋለን። ፋይን ሳንድ ያለበት፣ ድቃቃ ሾ ያለበት ያለበትን አብሮ ይታፈሳል። አንደኛ ኳሊቲው ዲግሪ እንዲያደርጋል፣ ሁለተኛ አየር ላይ ስንበት ነው። በጣም ብዙ ለውስ ነው ያለው እና ከሌሎችም እውቀት ካላቸው ሰዎች የአግሪካልቸራል ሪሰርች ኢንስቲትዩት ምናም ኢትዮጵያ ውስጥ ካሉ ከእነሱ ጋር ማብረን እየሆንን ምን አይነት ለውጥ ልናመጣ እንችላለን። ሁሉንም መቀየር አንችልም፣ ግን ፓርት ኦፍ አወር የኛ አንዱ አምቢሽናችን እና የምንሰራው ስራ እንደዚህ ነው። የላቭ ግራስ ኢትዮጵያ መስራች እና ዋና አስተዋዋቂ አቶ ዮናስ ተቋማቸው በመስፋፋት ሂደት ላይ በመሆኑ አሁንም ቢሆን የግብርና ፍቅር ላለው ሰው ሰፊ የሆነ የስራና የስልጠና እድል እንዳለ በመግለጽ በዚሁ አጋጣሚ አስተዋውቋል። መዝገበ አእምሮ የ180 ኢትዮጵያውያን የሚዲያ ሰዎችን ፍኖተ ሙያ የሰነደ አዲስ መጽሐፍ ነው። የአንጋፋና ወጣት ጋዜጠኞችን ታሪክ በተገቢው መንገድ በማሰባሰብ ለቀጣይ ትውልድ የማሸጋገር ግብ እንዳለው የተነገረለትን መጽሐፍ ዝግጅት ያስተባበረው ተወዳጅ ሚዲያና ኮሚኒኬሽን የተባለ ድርጅት ነው። ስለ መጽሐፉ ዝግጅትና ፋይዳ ለማወቅ የድርጅቱን ኃላፊ ጋዜጠኛ ዝራ እጅጉን አነጋግረናል። መጽሐፉን ማሳተም አስፈላጊ የሆነበትን ምክንያት ቅድሞ ያስረዳናል። እንግዲህ ይህን መጽሐፍ ለማዘጋጀት የታሰበበት ዋናው ምክንያት አንደኛ፣ ኢትዮጵያ ውስጥ በጠንካራ ሽፋን ወይም በሃርድ ከቨር የታተሙ መረጃ ሰጪ በኢንሳይክሎፒዲያ ቅርጽ የተዘጋጁ መጽሐፎች ስለሌሉ ነው። ሁለት፣ ደግሞ እኛ እንደ ተወዳጅ ሚዲያ እና ኮሚኒኬሽን ዘመን ተሻጋሪ ስራዎችን ለመስራት ለትውልድ የሚቀመጡ ስራዎችን የመስራት ግብ ስለነበረን ከዚህም ባሻገር ደግሞ በሕይወት ያሉ የመገናኛ ብዙሃን የጥበብ ሰዎችን በተለያየ ሙያ ላይ ያሉ ሰዎች ሕይወታቸው ሳያልፍ ታሪካቸውን ሰንዶ ማስቀመጥ አላማችን ስለነበር ለልጆቻቸውም ለትውልዱም አንድ ነገር እንዲቀመጥ በማሰብ ነው፣ ይህንን ስራ የሰራ ነው። በዚህ መጽሐፍ ውስጥ ያካተትካቸውን ሰዎች ለመምረጥ መስፈርቱ ምን ነበረ? የእኛ ድርጅት እንደ ተወዳጅ ሚዲያ ና ኮሚኒኬሽን በዚህኛው ለየት የሚያደርገው ነገር ከዚህ ቀደም ከተማርናቸው ትምህርቶች ልምድ ቀስመን ራሱን የቻለ የስድስት አባላት ያሉት የመማክርት ቡድን፣ አምስት አባላት ያሉት ደግሞ የአማካሪዎች ቡድን በዚህ ሰባ ዩኒቨርሲቲ የጋዜጠኝነት ትምህርት ቤት ከዚህ ጋር በተያያዘ የሚያማክሩን ሰዎች አሉ። እነዚህ ሰዎች ባሉበት ወደ አስር የሚደርሱ ጋዜጠኝነትን መሰረት ያደረጉ መስፈርቶችን በማውጣት ነው ይሄንን ስራ የሰራ ነው። እንግዲህ ዋናው ዋናው መስፈርታችን ፕሮፌሽናሊዝም ላይ ትልቅ ስራ የሰሩ የጋዜጠኝነትን ሙያ ለማሳደግ በኖሩበት ዘመን ትልቅ አስተዋጽኦ እያበረከቱ እንደዚሁም ደግሞ በሀገራችን ውስጥ ትክክለኝነት፣ እውነትን በመናገር እንደዚሁም ደግሞ ታሪካቸው ወይም ደግሞ የሰሩት ስራ መለስ ተብሎ ሲታይ ከጋዜጣ ላይ፣ ከሬዲዮ፣ ከቴሌቪዥን ሲፈለግ ለትውልዱ አንድ ታላቅ ቁም ነገር አበርክቷል ብለን እኛ ያመንባቸውን 180 የሚደርሱ ከ1950 እስከ 2004 ያሉ ባለሙያዎችን ምስንር ነው ሁሉም ፐርፌክት ናቸው ይህን መስፈርት ያሟላሉ ለማለት ሳይሆን፣ ግን ቢያንስ ሁሉንም ጋዜጠኛ የሚዲያ ባለሙያ የመሰነር ግብ ስለሌለን ቢያንስ የማጥራቱን ስራ እንዲያቀልልን ወደ አስር መስፈርቶችን ለማውጣት ሞክረናል። ይህንን መጽሐፍ በማዘጋጀት ረገድ የገጠሟችሁ ፈተናዎች ምን ነበሩ? እንግዲህ እኔ በግሌ እዚህ ስራ ውስጥ የዚህ ሀሳብ አመንጪ በሆንም ከእኔ ጋር አብረው የተጓዙ ባለሙያዎች አሉ የመማክርት አባላት ቤርሳቤ ጌቴ ጥበቡ በለጠ እጩ ዶክተር አየለ አዲስ አለምሰገድ አበበ አይናለም ሀድራ እነዚህ እንግዲህ ከኔ ጋር በተለያየ ምክንያት አብረው እየሰሩ እና በበጎ ፈቃድ እንደ መማክርት አባላት ሆነው የሚያገለግሉ አሉ ይቅርታ ሄረንክ ስዩምንም ዘንግቸዋለሁ ሄረንክ ስዩምም አለ እና ባለሙያዎችን ስንመርጥ በተለይ በተለይ ከ1980ዎቹ እስከ ዘጠናዎቹ እና ሁለት ሺዎቹ ያሉ ወጣት ባለሙያዎችን ስንመርጥ በጣም ፈተና ውስጥ ገብተን ነበር። ምክንያቱም የትኛውን ባለሙያ ከየትኛው እናስቀድማለን፣ የትኛው ምን አሻራ አምሯል? ሰነድ ዶክሜንት በሌለበት እኛ ሀገር ደግሞ በአብዛኛው ጊዜ አንደኛው አንዱ አንዱን የማክበር ነገር ብዙ የለም። የአንደኛው ታሪክ ሲወጣ ደግሞ እሱ ምን ሰርቶ ነው የሚወጣው የሚሉ ነው ያሉት። እኛ ደግሞ በአብዛኛው በቅርብ አለቆቻቸው፣ በጓደኞቻቸው በሚሰጥ ምስክርነት ነው በአብዛኛው ማስረጃ የምናሰባስበው። በዚህ ጉዳይ ላይ ብዙ ጊዜ ገጥሞናል። እንዴት እከሌን ድረገጻችሁ ላይ ታወጣላችሁ ምን ሰርቶ ነው የሚሉ ፈተናዎች አሉ ይሄ እኛ በምንሰራው የዳኝነት ወይም ደግሞ የመሰነድ ስራ ላይ ትልቅ የሆነ ተግዳሮት ነው የሆነብን ምክንያቱም አንድን ሰው ጋዜጠኛ ስለሆነ ብቻ አንሰንደውም የቅርብ ሰዎቹ በሚሰጡት ምስክርነት ስለሆነ የምንሰራው አንዳንድ ጊዜ እንደዚህ አይነት ችግሮች ገጥመውን ነበረ በእርግጠኝነት ግን ይህንን ችግር ለማለፍ የሄድንባቸው ርቀቶች በጣም ከባድ ነበሩ ሀላፊነትን መውሰድ ጠይቃል የአንድን ሰው ታሪክ እዛ መጽሐፍ ላይ እንዲወጣ ስንሰነድ ዓላማችን መሰነድ ነው እንጂ ሰውየውን ማሞጋገስ፣ ሰውየውን ማበረታት ብቻ አይደለም። ታሪክ መሰነድ አለበት የሚል መነት የነበረን ነገር ግን አንዳንድ ሰዎች እከሌ እዚህ መጽሐፍ ላይ ካለ የኔ ታሪክ የለም፣ እከሌ ሳይኖር የኔ ታሪክ መኖር የለበትም፣ እኔ ምን ሰርቼ ነው ታሪክ የሚወጣው በማለት ምላሽ ሰጥተውን ነበረ። በዚህ ምክንያት እዚህ መጽሐፍ ላይ ታሪካቸው መግባት ሲኖሩበት ያልገቡ በርካታ ሰዎች አሉ። ይህን መጽሐፍ ግን ሲያዩ በተለይ በሶሻል ሚዲያ ላይ ሲተዋወቅ አሁንም ከማታቤት መጽሐፉ ስለወጣ መጽሐፉ ስናሳያቸው ምን አለ በገባን ያሉ ሰዎች ነበሩ። ለእኛ ግን ትንሽ ፈታኝ ነበረ። ለእኔ በግሌ ሰዎቹ ጋር መደወል፣ ማሳመን፣ መረጃዎችን ማሰባሰብ ዶክሜንት ከጋዜጣ ላይ ከመጽሔት ማጣራት እውነት ከሌ እዚህ መስሪያ ቤት ሰርተዋል ወይ ምን ነበር አሻራ ወይስ እንደው ዝም ብሎ ሰው የሚያዘናንቀው ሰው ነው ይሄን ማጣራቱ ከባድ ነበር ሀብትሽ የዚህ መጽሐፍ መዘጋጀት የኢትዮጵያ ጋዜጠኞችን ታሪክ በመዘከር ረገድስ የሚኖረው ሚና ምንድን ነው ብለህ ታስባለህ ትልቁ የዚህ መጽሐፍ መሰነድ ጥቅሙ ጋዜጠኝነትን ለሚማሩ በተለይ ደግሞ በጆርናሊዝም ስኩል ውስጥ ላሉ ልጆች፣ ወጣት ተማሪዎች ጠቀሜታ አለው። ከዚህም በተጓዳኝ ደግሞ ምርምር ለሚያደርጉ ሰዎች ጋዜጠኝነት፣ በተለይ ደግሞ እኛ ሀገር ብዙ ጊዜ ሰዎች ሲማሩ ምሳሌ የሚጠቀሰው የውጭ ሀገር የሚዲያ ባለሙያ ነው፣ ወይ ቢቢሲ የሚሰራ ወይ ደግሞ ሌላ ቦታ የሚሰሩ የውጭ ሀገር ባለሙያዎችን ነው ኮት የምናደርገው ይሄ ከሚሆን ይልቅ ግን ኢትዮጵያውያን ባለሙያዎች እናሳምነው፣ ሳምነው ገብረው፣ እነ ማዕረጉ በዛብህ፣ እነ ሙሉጌታ ሉል የመሳሰሉት በ1950ዎቹና ስልሳዎቹ የነበሩ ሰዎች ምሳሌ እንዲጠቀሱ የእነሱን የስራና የሕይወት ታሪክ መሰነድ አስፈላጊ ስለሆነ ጠቀሜታው ያየለ ነው። ሁለት ደግሞ መገናኛ ብዙሃኖች ስለ ጋዜጠኞች እንደው አንድ ነገር እንስራ ሽልማት እንሸልም፣ እውቅና እንስጥ ብለው መገናኛ ብዙሃኖች ከፈለጉ የትኛው ባለሙያ በየትኛው ዘመን ነበር ምንሰራ የሚለውን መረጃ የሚሰጥ ዶክሜንት ነው መዝገብ አምሮ ዝራ። ከዚህ ቀደምም የተለያዩ ሰዎችን ታሪክ እንዲሁ በድምፅና በምስል ሳይቀር ሰንድሃል። አሁን ደግሞ ይህን መጽሐፍ ታተም አድርገሃል። በመጪ ዘመን ልታደርጋቸው ያሰብካቸው ጉዳዮች ውስጥ ምንድን ናቸው? እንግዲህ ያው ተወዳጅ ሚዲያና ኮሚኒኬሽን ከተመሰረተ 18 ዓመት ቢሞላውም ግን በተለይ ባለፉት አምስት ዓመታት 2009 ኢትዮጵያ ውስጥ ብዙ ያልታዩ ስራዎችን በተለይ ከታሪክ ጋር በተያያዘ ትኩረቱን ሙሉ ለሙሉ ግን ለታሪክ ህይወት ታሪክ የኢትዮጵያ ጉዳይ ለትኩረቱን አድርጎ መስራት ከጀመረ አምስት ዓመት ሆኖታል። ብዙ ተቀባይነትንም አግኝቷል በምሁራንም ዘንድ። ስለዚህ ዓላማችን አሁን የኢትዮጵያ ኢንሳይክሎፒዲያ ብለን መዝገበ አእምሮን በተለያዩ ሙያዎች ወደ ሰላሳ መስፈርቶችን አውጥተናል። የተለያዩ መምህራኖች፣ መንግስታዊ ስራ ኃላፊዎች፣ የጦር መሪዎች፣ የአካውንቲንግ ባለሙያ እያደረግን እንደዚህ እየከፋፈልን በየዘርፎቹ ለኢትዮጵያ የሰሩ ሰዎች በህይወት ያሉም የሌሉም የእነሱን ታሪክ በየአመቱ በአመት አንድ ጊዜ በኢንሳይክሎፒዲያ በተለያዩ የእኛ በምንፈጥራቸው ድረገጾች ላይ አውጥቶ ኢትዮጵያውያን ሰው ነበራቸው፣ ባለውለታም አላቸው፣ በህይወት ያሉም ሰዎች በኖሩበት ዘመን አሻራ አላቸው የሚለውን ለማሳየት ነው። እንደሚታወቀው ብዙ ጊዜ ታሪክ የሚሰነደው ሰው ከሞተ በኋላ ወይም ደግሞ ትልቅ ስራ መስራት አለበት። እኛ ግን ሁሉም ሰው ባኖረው አሻራ ልክ እድሜው 30ም ይሁን 25 ዓመትም ይሁን 22 ዓመትም ይሁን ለሀገሩ አንድ ስራ ከሰራ ያ ሰነድ ለትውልድ መቆየት አለበት ብለን ስላመንን በዚህ ጉዳይ ላይ እንሰራለን። ከዚህም በተጓዳኝ እነዚህ ስራዎች ራሳቸው ኦዲዮ ይኖራቸዋል ለአይነ ስውራን። አሁን ይሄ የመዝገበ አእምሮ ከሁለቱ ወር በኋላ ኦዲዮ ይወጣል፣ በድምፅ ይተረካል። ስለዚህ ዞሮ ዞሮ ትልቁ አላማችን የኢትዮጵያውያንን ታሪክ ዳጎስ ባለ መዝገበ አእምሮ በተሰኘ መጽሐፍ መሰነድ ነው አላማችን። እጅግ በጣም አመሰግናለሁ። ጋዜጠኛ እዝራ እጅጉ መዝገበ አእምሮ ስለተሰኘው ኢትዮጵያ የሚዲያ ሰዎችን ታሪክ ስለሰነደው አዲስ መጽሐፍ ስለነገርከን በጣም አመስጋኞች ነን። መልካም ቀን ይሁንልህ። እኔም አመሰግናለሁ ሀብታሙ። ከአሜሪካ ድምፅ በመደመጥ ላይ የሚገኘውን የዛሬ ሐምሌ 24 2014 ዓ ም የምሽት ስርጭታችን ነው። በማዳመጥ ላይ የምትገኙ አድማጮች፣ አብሬያቸው ያለውት ደግሞ ሀብታሙ ዚም ነኝ ዋና አዘጋጅ እጽዮን ግርማ አስመራ ተወልዳ ኢትዮጵያ ያደገችው ረዴት ወንድሙ በአስራዎቹ የዕድሜ ክልል ሳለች ከሰባት እህትና ወንድሞቿ ጋር ወደ ዩናይትድ ስቴትስ በመሄድ በቺካጎ ግዛት አድጋለች። የፎቶግራፍ ጥበብ የልጅነት ህልሟ ቢሆንም በዙሪያ ባሉ ሰዎች ጫና ነርሲንግ ተምራለች። ይሁን እንጂ በዛ ሙያ ላይ ከዚህ በላይ ለመቆየት እንዳልፈለገች በመግለጽ ከጊዜ በኋላ ሙሉ በሙሉ ፊቷን ወደ ፎቶግራፍ ጥበብ አዙራለች። ፕላትኒየም የተሰኘ ጥንታዊ የፎቶግራፍ ጥበብ ባለሙያም ሆናለች። ኤደን ገረመው አነጋግራታለች። የተወለደችው አስመራ ከተማ ሲሆን እስከ አስራዎቹ እድሜዋ ድረስ አዲስ አበባ አድጋለች። ረዴት ወንድሙ ከልጅነቷ ጀምሮ የፎቶግራፍ ፍቅር እንደነበራትም ትናገራለች። ገና አፍላሳለች ወደ ዩናይትድ ስቴትስ ቺካጎ ግዛት በመምጣት ቀጣዩን ዘመኗን በውጭ ዓለም ያደረገች ሲሆን ቤተሰቦቿ የመጀመሪያ ህልሟ ኑሮን የሚደግፍ ነው ብለው ባለማመናቸው በሕክምና ላይ መቆየቷን ትናገራለች። ባለ ግን አዲስ አበባ ነው ብዙ ጊዜ ኖሬ በኋላ ልጅም እያለሁኝ ነው፣ ቲኔጅ እያለሁኝ ነው ሽካጎ። ባለ ግን ቲኔጅ ላይፌን አብዛኛውም ያው ሽካጎ ነው ያደኩት። ከሽካጎ በኋላ ኮሌጅ መጣ። ኮሌጅ ለመሄድ ፎቶ ለማንሳት ፎቶ ለመማር ነው የፈለግኩት የነበረው ያው እናትና አባቴ ፎቶ ለመማር ፈልጋለሁ ብ ስነግራቸው ዴ ፎቶ ኮ አያበላም የሚባለው ጥያቄ መጣ። በኋላ እሺ ስ ምን ላቅና ብዬ ነርሲንግ አጠናሁኝ። ከነርሲንግ ጋር ፎቶ አነሳ ነበረ። የፎቶ ነገርም አልተኩትም ከምፕሊትሊ፣ እሱም አልተወኝም። ትንሽም ኮሌጅ ላይ አጥንቼ ነበረ ፕራክቲስን ብያረግ ነበረ በኋላ ሜቢ አምስት ዓመት ወር ስድስት ዓመት ወሰንኩኝ። ይህን የፎቶ ነገር ሊወጣል ስላልቻለ ፐርስ እንዴት እንደሚሆን ልየው ብዬ እርሱ ማለት ጀመርኩኝ። ከዚህ ውሳኔ በኋላ ወደ አዲስ አበባ በመጓዝ ለቀጣይ ሀያ አመት ሊቆይ የሚችል ና በሴቶች ተፈጥሯዊ ና ያልተበረዘ ማንነት ላይ የሚያተኩር የፎቶ ስብስብ መጀመሯን ነው የምትገልጸው። አዲስ አበባ ለመጀመሪያ ጊዜ ተስማምታ ፎቶ የተነሳችላት ታዲያ ርብቃ ናት። ርብቃን አክቹዋሊ 2019 ላይ ነው ማንሳት የጀመርኩት። የጀመርኩት ይህ ሲሪዝ ለመጀመሪያ ጊዜ አዲስ አበባ ለመኖር ሀሳቤ ሄጄ ፎቶ ለማንሳት ይህን ፕሮጀክት ለመጀመር ማንንም ሰው አላቅም ነበረ፣ ሰው ማያቀኝም ነበረ እና ልቃን ታውቂያት፣ እንደዚህ አይነት ፕሮጀክት አለኝ ሴቶችን በየአመት አንስቼ የአምስት የአስሬ አመት የሚሆን ፕሮጀክት አለኝ እና ምን ይመስልሻል? ላነሳሽ ይችላል ወይ ስጠቃ አምናኝ እሷ ካሜራ ስታየው አይገባም ቢኮዝ ዲጂታል አይደለም አናሎግ ነው ግን እሺ ለአምናኝ ለመጀመሪያ ጊዜ ፎቶ ያነሳዋት በሷን የጀመርኩት ንድምታ የመጀመሪያ ፎቶ ቶኒ ይቲ ላይ ነው። ያቶኒቶኒ ላይ ሁለተኛ ፎቶ ምታዩት ቶኒቶኒ ዋን ላይ ነው። ሶስተኛው ደግሞ እነዚህ ሴቶችን ማንሳት የፈለግኩት

ረዲት በአሁኑ ሰዓት የሚነሱ ፎቶግራፎች የሴቶችን ተፈጥሯዊ ውበት በብዙ ሜካፖች እንዲሁም ደግሞ ፎቶሾፕ በማስተካከላቸው ለሷ እንደ ፎቶግራፍ ባለሙያ ተፈጥሯዊ የሴቶችን ውበትና ማንነትን የሚሸፍን ነው ብላ እንደምታምንም ነው የምትገልጸው። ሞደርን ሚውስ ወይም ደግሞ ዘመናዊ ሞዴሎቿና የስራ ማጠንጠኛዎቿም ሴቶች መሆናቸውን ትናገራለች። ይሁን እንጂ ስራዋን ለመስራት የመረጠችው የፎቶግራፍ መንገድ የድሮውን በፊልም ማንሳት ሲሆን ከዛ በተጨማሪ ግን ለየት ባለመልኩ እንደ ኤሮፓያን አቆጣጠር ከ1879 ዓ ም ጀምሮ እስከ መጀመሪያው የዓለም ጦርነት ማብቂያ የቆየው ፕላቲነም የተሰኘውን መንገድ ነው። ረዴት በዚህ መልኩ ያነሳቻቸውን ፎቶግራፎች ለማሳጠብ ወደ ዩናይትድ ስቴትስ መመላለስ ኖሮባታል። እምብዛም በማይዘወትረው የፕላቲነም የፎቶግራፍ ጥበብ ውስጥ ታዲያ አጋሮች ያገኘ ሲሆን ከነዚህ የፎቶግራፍ አፍቃሪዎችም ጋር የፕላቲነም ፎቶዎች ላይ ትለማመዳለች። በወራንዴም የፎቶግራፍ ትዕይንቶችንም ያደርጋሉ። ቢሊ ሸልደን በፎቶ ወርክ አትላንቲኮ ከረዴት ጋር ስራዎቹን ሲያሳይ አግኝተነዋል። ዛሬ ምሽት ሰባት የምንሆኑ አርቲስቶች ስራችንን አቅርበናል። በጣም ታሪካዊ የሆነን ፕላዲየም የተሰኘ ሂደት ውስጥ ያለፉ ፎቶዎችን ነው ለእይታ ያቀርብ ነው። ፎቶዎቹ የአሁን ቢሆኑም በዚህ መልኩ የሚነሱ ፎቶዎች ውጤታቸው ከዲጂታል ፎቶዎች ይለያል። የምናነሳቸው ከዚያ በተለየ መልኩ በኔጌቲቭ ፎቶ ፊልም ነው። ከዚያ በኋላ የተለያየ ቀለም ኑሯቸው ከጥጥ በተሰራ ወረቀት ላይ ይታተማሉ። ሽቶ ታዲያ ረድኤት እና የስራ አጋሮቻ በሁለት በተከፈለ ቡድን በመሆን የፕላቲነም ህትመት ሂደትን አሳይቷል። በቅድሚያ ያደገው ፊልም ከጥጥ በተሰራው ወረቀት ላይ ጠርዞ ይለካል። በዛ መሰረትም ሁለት የተለያዩ ለዚህ ሂደት የሚያገለግሉ ኬሚካሎች በወረቀቱ በውሃ በተነከረ ቡሩሽ ላይ ይዋሃዳሉ። ይሄ ውህድ ያለበት ወረቀትም በንፋስ መጠጥ እንዲል ከተደረገ በኋላ ፎቶ ፊልሙ ላይ ተደርጎ በፍሬም ከሁለት እስከ አራት ደቂቃ በፀሐይ ኃይል እንዲደርቅ ይደረጋል። በኋላም የፎቶ ፊልሙ ይነሳና ወረቀቱ በኬሚካል ይታጠባል። ያኔ ፎቶ መታየት ይጀምራል። በመጨረሻም ዳርክሩም ወይም ደግሞ ጨለማው ክፍል በመሄድ የመጨረሻውን የፎቶግራፍ ሂደት ያልፋል። ረዴትና ወዳጆቿም ይህንን ሂደት ለታዳሚዎቻቸው አስረድተዋል። ረዴት ታዲያ የፎቶ ባለሙያ ሰውን ለመረዳት እሩሩ መሆን አለበት ትላለች። ለውጡ የሚያስፈራ ነገር ነው። ያው የተመቸ ነገር የሚያበላ ነገርን ትተሽ የምትፈልጊውን ነገር ፕርሱ ስታደርጊ ያው የሚያሳስብሽ ነገሮች አሉ እና ነርሲንግም አግዞኛል ይሄን ፐርሱን ለማድረግ ግን ለእኔ አይ ፎቶም ሳነሳ ነርስን ፕራክቲስ ሳደረግ ሁልጊዜ የሚገጥመኝ ነገር ኤምፓቲ የሚባል ነገር ነው። ሚንጃ በአማርኛ ሰውን መረዳት። ሰውን ካልተረዳሽ የእውነተኛ ፎቶ ማንሳት አትችልም። ሰውን ካልተረዳሽ የእውነተኛ ልታግዢ አትችልም። እንደ ነርስ እንደ ዶክተር ካላወቅሽ ምን ህመሙ እኮ እንዳልሆነ እሱ ነገር በጣም ጠቅሞኛል። ረዴት ወንድሙ የፎቶግራፍ ስራዎቿን በተለያዩ ቦታዎች ያቀረበች ሲሆን ከዚህ ቀደም የሰራችው የሰራተኛ መደብ የተሰኘው ስብስቧን በዋሽንግተን ፖስት ላይ ተዘግቦላታል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ። በመቀጠል በዚህ በሰሜን አሜሪካ የኢትዮጵያውያንን ባህልና ትውፊት በማስተዋወቅ እንዲሁም ደግሞ የተለያዩ የበጎ አድራጎት ስራዎችን በማስተባበር እውቅ ከሆነ ሰው ጋር ያደረኩት ቆይታ ይደመጣል። የዛሬ እንግዳይ በተለይ በዋሽንግተን ዲሲና አካባቢዋ በሚደረጉ የበጎ አድራጎት እንቅስቃሴዎችና ባህልና ትውፊትን በሚያስተዋውቁ መድረኮች አዘጋጅነቱ ይታወቃል። ሚስ ኢትዮጵያ ዩኤስኤ የቁንጅና ውድድርን ጨምሮ የኢትዮጵያንና አፍሪካውያን አልባሳትን የሚያስተዋውቁ መድረኮችን በመፍጠር ወጣት ትውልደ ኢትዮጵያውያኑ በራሳቸው እንዲተማመኑ፣ በባህላቸው እንዲኮሩ ለማድረግ ጥረዋል። ዛሬ የኒህ መድረኮች ፋይዳ ለማወቅ ብሎም ዓመታትን ካሳለፈው ልምዱ በጥቂቱ ለመስማት እንግዲህ አድርጌ ጋብዣዋለሁ። ተስፋሁን አዱኛ ይባላል። ከቨርጂኒያ በስልክ መስመር ከእኛ ጋር ይቆያል። ተስፋሁን እንኳን ወደ ስርጭታችን በሰላም መጣ። ሰላም ቢዎች፣ እኔም ስለጋበዛችሁኝ አመሰግናለሁ። እኛም እናመሰግናለን። ተስፋሁን እንግዲህ በብዙዎች ዘንድ የምትታወቀው የበጎ አድራጎት እንቅስቃሴዎችና የኢትዮጵያውያንን ባህል ማሳየት በሚዘጋጁ መድረኮች አዘጋጅነት ነው። ወደ እነዚህ እንቅስቃሴዎች እንድትገባ መነሻ የሆኑ ምክንያቶች ምን ነበሩ? ትልቁ ነገር ሀገራችን ላይ ያሉት ብዙ ችግሮች የእያንዳንዳችን አስተዋጽኦ ካልተካፈለበት ያ አትሊስት መቀየር ሙሉ ለሙሉ ባንችልም እንኳ መቀነስም አንችልበት ደረጃ ስለሚሆን በሙያዬ በልምዴ ምን ማድረግ አለብኝ የሚለው ነገር እሱ ነው ዋና ትልቁ ነገር፣ ወደዚህ ሙያ እንድገባ ያደረግኝ እንግዲህ በየዓመቱ የተለያዩ መድረኮችን ታዘጋጃለህ። የቁንጅና ውድድር፣ የባህል አልባሳት ትርኢትና የመሳሰሉትን መጥቀስ ይቻላል። እነዚህ መድረኮች መዘጋጀታቸው ለትውልድ ኢትዮጵያን የሚሰጡት ጠቀሜታ ምንድን ነው ብለህ ታስባለህ? የማህበረሰቡ አስተዋጽኦ ነው እንግዲህ አገር እንዲሆን ሲሆንና ሁሉም በየተሰማራበት ይሄ ስራ ዘርፍ የሚችለውን ካደረገ የምንፈልገውን ለውጥ በአንዴ ባና መጣው በጊዞ በጊዜ ሂደት ልናገኘው የምንችለው ነገር ነው። ያም ነው እንግዲህ ከአመት ወደ አመት እያደገ ሌሎች ብዙዎችን እንድንደርስ እያደረገን ያለው አንደኛ ድጋፍ የሚሰጠን አካል በምንሰራው ነገር ሲኮራበት፣ ሁለተኛ ሌሎቹ ከኛ ተምሮ የእኛ ናሪያ ተከትለው እንዲሄዱ ስናደርግ፣ ሶስተኛ እነዛ የረዳናቸው ሰዎች ራሳቸውንም ቤተሰባቸውንም ለውጠው ስናይ የበለጠ እንድንሰራ ያደርገናል እና እያንዳንዳችን የተሰጠን ጊዜ ዛሬ ነው። ዛሬ ለማህበረሰባችን፣ ዛሬ ለሀገራችን፣ ዛሬ ለኮሚኒቲያችን የምንሰጣ ትንሿ ነገር ወደፊት ትልቅ መርታ እንደሚያመጣ ምንም ጥርጥር የለውም። ስለዚህ ውጤቶቹ እድገቶቹን ስናየው ያ የምንሰራው ነገር ፍሬ እንዳለው እናይበታለን ማለት ነው። እንግዲህ እስከ ዛሬ አንተ ባስተባበርካቸው የተለያዩ የበጎ አድራጎት እንቅስቃሴዎች ውስጥ ተጠቃሚ የሆኑ ታዳጊ ኢትዮጵያውያን ሕጻናት ኢትዮጵያውያን ከየትኞቹ ተቋማት ጋር በአሁኑ ጊዜ አብረህ እየሰራ ይገኛል? እስካሁን ድረስስ የሰጣችኋቸው ድጋፍና ያበረከታችኋቸው የሰብአዊ ድጋፍ ይዘቶች ምን ላይ የሚያተኩሩ ናቸው? የሚስ ኢትዮጵያዊ ፓደንት የሚያደርገው ሀገር በቀል የሆኑ የበጎ አድራጎት ድርጅቶች ነው። እንግዲህ ለተወሰኑ ከሁለት አመት እና ከሶስት አመት በላይ ሜሪ ጆይን በገንዘብ፣ በአልባሳት፣ በቁሳቁስ የህክምና የአንዴን ቪኦኤ ራሳችሁ መጣችሁ የቀረጻችሁት አንድ ኮንቴነር የሚሆን እቃዎች ልከናል። የትምህርት መሳሪያዎች አሉበት፣ የህክምና ቁሳቁሶች አሉበት፣ አልባሳት አለበት። ብዙ ከማህበረሰቡ በዶኔሽን የምንሰበስባቸውን ነገሮች ለሜዲ የበጎ አድራጎት ድርጅት አስተዋጽኦ አድርገናል። ይሄን ስል እንግዲህ በዚህ ውስጥ ደግሞ እዚህ ያለው በጎ አድራጎት ፈቃደኛ የኢትዮጵያ ኮሚኒቲም ሆነ የአሜሪካው ማህበረሰብ ትልቅ እገዛ አድርጎልናል። ከዛም አልፎ ደግሞ የመሰረት በጎ አድራጎት ድርጅት እንደዚሁ በተለያየ መልኩ ገዛ አድርገናል። ለምሳሌ ከሚጠቀሱት ነገሮች በገንዘብ እንዲሁም ደግሞ ከጎዳና ላይ አዲስ አበባ ውስጥ የተነሱ እናቶች ወጣት እናቶች ወደ መቶ ሰባ ሁለት የሚኖሩ የሚሆኑ ወጣቶች እናቶችን ከጎዳና ላይ ሲያነሳ የመሰረት በጎ አድራጎት ድርጅት ከመቶ ዘጠና በላይ አልጋዎች፣ ተደራራቢ አልጋዎች ኮሚኒቲውን በማስተባበር ተሰርቶላቸዋል። የተለያዩ የሙያ ስልጠናም እንዲሰጣቸው በዛው በመሰረት በጎ አድራጎት በኩል ገዛ ተደርገዋል። አሁን ደግሞ ትኩረት ለሴቶችና ለሕፃናት ባለፉት ሁለት ሳምንት የተለያዩ እዚሁ የአስተዋጽኦ ምሽቶችን አዘጋጅተን እርዳታ እንዲያገኙ ፋሲሊቴት እናደርጋለን። እጅግ በጣም አመሰግናለሁ። ተስፋውን አዱኛ፣ የበጎ አድራጎት እንቅስቃሴዎችና የኢትዮጵያንን ባህል ለማሳየት ባቀዱ መድረኮች ጠቀሜታና ፋይዳ ዙሪያ ሀሳብን ስላጋርሃን በአድማጮቼ ስም በእጅጉ አመሰግናለሁ። መልካም ቀን ይሁንልህ። አድማጮቻችን፣ የእሁድ ምሽት ስርጭታችን ይቀጥላል። ምሽቱን ለማድመቅ ከተመረጡ ሙዚቃዎች መካከል አንደኛውን በመቀጠል እናዳምጣለን። ቆየት ካሉት ተወዳጅ የብዙነሽ በቀለ ሥራዎች መካከል አንዱን እስማ ስንቱን አየው ባንተ ትላለች። እናመሰግናለን። በመስተንግዶው ሀብታሙ ስዩም፣ ዋና አዘጋጅነት ደግሞ ጽዮን ግርማ እስካሁን ድረስ አብረን ነበር። በተለያዩ ስፍራዎች በሚገኙ ባልደረቦቻችን ስም አብራችሁን ስለነበራችሁ እጅጉያመሰግን እያመሰግን በዚሁ እንሰናበታችሁ። መልካም ምሽት ይሁንላችሁ።